The Voice of America. መጪው ምርጫ ነጻና ፍትሐዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደበላለቅ እንደሌለባቸውም አስገነዘቡ። በሀገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌዴራል ጠቅላይ አቃቢ ህግ አስታወቁ። በዛሬው እለት በጠቅላይ ሚኒስትር ጽፈት ቤት የተሰጠውን መግለጫ የተከታተለው መለስካቸው አመሃ ዝርዝር ዘገባ አለው። ዛሬ አመሻሹ ላይ በጠቅላይ ሚኒስትር ጽፈት ቤት በወቅታዊ የሀገሪቱ ጉዳዮች ላይ ለጋዜጠኞች ማብራሪያ የሰጡት የፌዴራል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ እና በጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ ብለኔ ስዩም በሀገሪቱ የተከናወኑ ጉል ስራዎችን ወይም ሁነቶችንና በሕግ የበላይነት በማስከበር ሂደት ላይ ነበረ። ከሁለቱ ባለሥልጣናት መግቢያ በኋላ ከተነሱት የጋዜጠኞች ጥያቄ አንዱ በአሁኑ ጊዜ በግልጽ መንግሥትን ሲተቹና ሲወቅሱ የነበሩ የፖለቲካ ፓርቲዎች በእስር ላይ ሆነው መጪው ምርጫ ነጻና ፍትሃዊ ይሆናል ብለው ያምናሉ ለሚለው ጥያቄ ፕሬስ ሴክረታሪዋ ቢለኔ ስዩም መልስ ሰጥተዋል። ይህ የእኔ እምነት ብቻ ሳይሆን የጠቅላይ ሚኒስትሩና የፌዴራል መንግስቱ ቁርጠኛ እምነት ነው። ምርጫው ነጻና ፍትሃዊ ይሆናል። የህግ የበላይነት የማረጋገጡና የምርጫው ሂደት መደበላለቅ ወይንም መምታታት የለበትም። በህግ የበላይነት ሂደቱ እንዳልከው እጅግ ተሰሚ የሆኑ ድምፆችን ለማስወጣት የሚደረግ ነገር የለም። በህግ ጉዳዩን እንፈታለን። ስርዓት ተዘርግቷል። በዚህ ስርዓት ውስጥ አያሌ ፓርቲዎች በህግ ታጥረው ይሰራሉ። የህግ የበላይነት ደግሞ የፖለቲካ ፓርቲ መሪ ቢሆንም ባይሆንም በማንም ላይ ተፈጻሚነት አለው። እናም በዚህ ማዕቀፍ ውስጥ የማይንቀሳቀስ ማንኛውም ሰው ተጠያቂ ይሆናል። ስለዚህ ይሄ የሚባለው ሰዎችን ከጨዋታ ከማውጣት ጋር የሚያያዝ አይደለም። የፌዴራል ጠቅላይ አካባቢ ህጉ ዶክተር ጌዲዮን ጢሞቴዎስም በዚሁ ላይ ሲያስረዱ በፖለቲካ እንቅስቃሴያቸውና በሰሩት ወንጀል መካከል ተዛምዶ ሊታይ ይችላል ይላሉ። ይሁንና ተዛምዶና የድርጊት ምንጭ ወይንም ምክንያት መሆንን ግን መለያየት አለባቸው ብለዋል። ፒፕል ሀብ ቱ ቢ ሄልድ አካውንታብል ቱ ዘ ኤክስቴንት ኦፍ ዜር ፓርቲሲፔሽን። ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ። ነገር ግን ያደራጇቸው፣ የቀሰቀሷቸው አብረው ተጠያቂ መሆን አለባቸው። ጋዜጠኞችም ሆኑ ፖለቲከኞች ምንም ለውጥ አያመጣም። ኦልሶ ሀብ ቱ ቢ አካውንታብል ዌዘር ዘይ አር ጆርናሊስትስ ፖለቲሽንስ በአሁኑ ጊዜ በተለያዩ የዓለም አቀፍ የሰብዓዊ መብቶች ተሟጋች ድርጅቶች በኢትዮጵያ እየተፈጸመ ነው ስለሚሉት የጅምላ እስርም ዋና ጠቅላይ አቃቤ ሕጉ የሚከተለውም ብለዋል። አንዳንዶቹ የጅምላ እስር እያሉ ሊጠሩት ይችላሉ። ይሁንና በወንጀል ድርጊቱ የተሳተፉት እጅግ ብዙ ናቸው። በሰብዓዊ መብት አጠባበቅ ረገድ አንዳንድ ፈተናዎችና ጉድለቶች ሊኖሩ ይችላሉ። ሆኖም እነዚህ ጉድለቶች ትልልቆች አይደሉም። በዚህ ረገድም በተለያዩ ተቋማት ተጠቁመዋል። በተለይም በእኛው የሰብዓዊ መብቶች ኮሚሽን የተዘገበ ነው። የእርምት እርምጃዎች ሁኔታውን ለማስተካከል እየተወሰዱ ናቸው። በበታ ለሀገር በተሰኘው ጥሪ ላይ የውጭ ባለሀብቶችን ይጨምር እንደሆነ ለተጠየቀው ጥያቄም ፕሬስ ሴክሬታሪ ቢልለኔ ስዩም መልስ ሰጥተዋል። በእርግጥ ጥሪው አለ። እነዚህ ፕሮጀክቶች መዋለ ንዋዩን ለማፍሰስ ለሚወድ ለማንም ክፍት ናቸው። ኢትዮጵያ ለዘመናት ይዛቸው የኖሮቻቸውን የተፈጥሮ ሀብቶችን ለመጠቀምና በአካባቢው ለሚኖሩ ወገኖችም በጥቅም ላይ እንዲውሉ ማስቻልም አንዱ ገጽታ ነው። ስለዚህም ይህን የብልጽግና አላማ ለማሳካት ለሚፈልግ ሁሉ ክፍት ነው። ቢልደነስዩም ቀደም ሲል በሰጡት ማብራሪያ ባለፈው ዓመት ተከናውነዋል ያሏቸውን ጉልህ ስኬቶች ሲዘረዝሩም ያጋጠሙ ታላላቅ ፈተናዎችንም ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ